እንግዲህ የተቃዋሚዎች ፕሬዚዳንታዊ ውጪን ለመምረጥ የተደረገው ጥረት ረዥም ጊዜ የፈጀ ነው። እሱም በተቃዋሚዎች ድጋፎች በኩል ብዙ ጭንቀት የፈጠረ ነገር ነበር። ግን ከብዙ ሂደት በኋላ ትናንትና መምረጥ ችለዋል። የኦሬንጅ ዲሞክራቲክ ሙቭመንት የተባለው ፓርቲ መሪ ራይላ ኦዲንጋ መምረጥ ችለዋል። መመረጥ የቻሉበት ምክንያት በአራት ምክንያቶች እንደሆነ ይታመናል። አንደኛው ራይላ ኦዲን ከአንድ ምርጫ ዙር በላይ በድጋሚ ላለመወዳደር ቃለመግባታቸው ነው። ሁለተኛው ሶስት ፕሬዚዳንታዊ ውጪዎች የጥምር ፓርቲው አባል የሆኑ ነበሩ ለእነሱ ለነሱ ጥምር መንግስቱ ስልጣን ከያዘ ከጠቅላይ ሚኒስትርነት ጋር የሚወዳደሩ ስልጣኖች እንደሚፈጠሩላቸው ቃል ስለተገባላቸው እና ስምምነትም ስለፈረሙ ነው። ሶስተኛው የጁብሊን መንግስት የሚመሩት ፕሬዚደንት ኬንያታን በአሁኑ ሰዓት ማሸነፍ የሚችሉት ሚስተር ኦዲንጋ ብቻ ናቸው ተብሎ በመታመኑ ነው። በመጨረሻ ስምምነቱ ህጋዊ ሆኖ ለህግ መንግስት መሰረት አዳዲስ ይፈጠራሉ የተባሉ ከጠቅላይ ሚኒስትር ስልጣን ጋር ሊስተካከሉ የሚችሉ ስልጣኖች ህጋዊ ሆነው ስምምነት ተፈርሞባቸው ለፖለቲካ ፓርቲዎች ስፈት ቤት ገብቶ ለህዝብ ደግሞ በይፋ እንዲገለጽ ስምምነቱ በመድረሳቸው ነው። ሚስተር ኦዲንጋ ሊመረጡ ይቻሉ። ራይላ ኦዲንጋ ለኬንያ የፕሬዝዳንትነት መንበረ ስልጣን ለምርጫ ሲቀርቡ ይሄ የመጀመሪያቸው አይደለም። ፕሬዚዳንት ኡሁሩ ኬንያታን ምን ያክል መወዳደር ይችላሉ? ኬንያውያንስ ስለ ራይላ ኦዲንጋ ያላቸው አታይ ምን ይመስላል? ሰውየው ለኬንያውያን ፍትሕ ለረዥም ጊዜ ከአባታቸው ጀምሮ እሳቸውም ለረዥም ጊዜ ሲታገሉለት የኖረ ስለሆነ አንድ ጊዜ ቢያንስ የፕሬዝዳንታዊ እድል ሊያገኙ ይገባል። ህይወታቸውን በሙሉ ለኬንያውያን ህይወት መሻሻል ያዋሉ ናቸው የሚል አመለካከት አለ። ምክንያቱም ግናቸው መጎስተዋል። አሁንም ለመጨረሻ ጊዜ ነው የሚወዳደሩት እና ይህንን የአመለካከት እድል ስለተሰጣቸው ደስተኞች የሆኑ አካላት አሉ። እሳቸውም ትናንት ባደረጉት ንግግር ኬንያውያንን መጽሐፍ ቅዱስ ጥቅስ ጠቅሰው ከግብፅ ወደ እስራኤል አሻግራችኋለሁ ከአምስት ዓመት በኋላ በአንድ ዙር ስልጣኔ መለጣለው የሚል ቃል ነገቡት። በሌላ በኩል ካሁን በፊት አራት ጊዜ ተወዳድረው ከሽፎባቸዋል፣ ተሸንፈዋል። ፖለቲካ ይበቃቸው ይሻላል እና ለሌሎች አጋር ፓርቲ መሪዎች እድሉ እንዲሰጡ ይገባ ነበር። ድጋሚ የሚመረጣቸው ተገቢ አይደለም የሚል አዳዲስ ፊቶች መምጣት ነበረባቸው የሚሉ አመለካከቶችም አሉ። በአብዛኛው ግን ሰውየው በስብዕናቸውም ገናና ስለሆኑ እና ሰፊ እውቅና ስላላቸው ከጎሳም አልፈው ከራሳቸው ጎሳም አልፈው ሌሎችን ሰዎች የተወሰነ ድምፅ ማግኘት ይችላሉ የሚለው አመለካከትና ፕሬዚደንቱ ሊገዳደሩ ይችላሉ በምርጫ የሚለው አመለካከት ገናና ሆኖ ይታያል። ትልቁ ድል እንዲያገኙ የሚያደርጋቸው በምዕራብ ኬንያ የሚገኘው ሉያ የተባለው ጎሳ አሁን የተሳቸው ጋር ሆኗል። ሉያ ማለት ሁለተኛው ትልቅ ቁጥር ያለው ሕዝብ ነው በኬንያ ውስጥ ከኮኩዩ ቀጥለው። ስለዚህ የሉያን ድምፅ ሙሉ በሙሉ የሚያገኙ ስለሚያገኙ የማሸነፍ እድላቸው ከፍተኛ ነው የሚል እምነት አለ። ኬንያ በምርጫ ወቅት ለሚቀሰቀስ ሁከት አዲስ አይደለችም። ከዚህ ቀደም የሰዎች ሰዎች ህይወት ጠፍቷል። ከመኖሪያ ቀያቸው የተፈናቀሉም እንደነበሩ አይዘነጋም። በአሁኑ ምርጫ ተመሳሳይ የምርጫ ሁከት ይፈጠር ይሆን? ኬንያ ውስጥ ያለው ነባሪያዊ ሁኔታ ምን ይመስላል? ከጥቂት ወራት በፊት የምርጫ ቦርዱ ስልጣኑን መልቀቅ አለበት፣ የምርጫ ቦርዱ ኃላፊዎች አዳዲስ መሾም አለባቸው በሚለው በርካታ ግጭቶች ተከስተዋል። እነዚህ ተቃዋሚዎች ይህን ጥያቄ በማንሳታቸው ከብዙ ሰላማዊ ሰልፎች ተካሂደዋል። ህይወትም ጠፍቷል። ብዙ ንብረትም ወድሟል። በኋላ ግን በሀገር ሽማግሌዎች፣ በሃይማኖት መሪዎች እና በዲፕሎማቶች በተደረገ እርቅ የምርጫ ቦርዱ ኃላፊዎች ተነስተው ሌላ አዲስ የምርጫ ቦርድ ተሹሟል። የአሁኑ ምርጫ የሚመጣውን ና ሀሲ የሚካሄደው ምርጫ የሚያካሂደው አዲስ የምርጫ ቦርድ እና አዲስ የምርጫ ቦርድ ኃላፊዎች ናቸው። ይሄ ከተደረገ በኋላ ያለው በአደባባይ የሚታየው ቅስቀሳ የግጭት ወደ ግጭት ያመራ ግጭት ቅስቀሳ በመጠን ቀንሷል። ስለዚህ አሁን ምርጫዎች የተካሄዱ ነው፣ በአካባቢው የካውንቲ ምርጫዎች፣ የጋቨርነር ምርጫዎች ለእጩሁ ነው የሚቀርቡ። ለነሐሴ የሚደረጉ ምርጫዎች እጩዎችን ለማቅረብ በዚህ አካባቢ ምርጫዎች እየተካሄዱ ነው። ግጭት አልታየም። ወደፊት የሚጋጥመው ባይታወቅም አሁን ባለው ሁኔታ ግን በአደባባይ የሚነገሩ ግጭትን የሚያነሳሱ ንግግሮች በመጠኑ ቀንሰዋል ማለት ይቻላል። በመገናኛ ብዙሃን ማየት የሚቻለው እሱንም ነው።